ፎሬንኢምሪ ሰማ ማድረግ ኢትዮጵያ ለአደን ምቹ አገር መሆኗን ከመምጣቴ በፊት ሰማ አድርጌ ነበር። አሁን ስለ አደን በሰፊው ሊያስረድኝ ይችላሉ? ለመሆኑ የፈቃድ ወረቀት አለዎት? የፍቃድ ወረቀት ያስፈልጋል እንዴ? አዎ፣ ያስፈልጋል። በኢትዮጵያ ውስጥ ያለ ፍቃድ ወረቀት ማደን አይቻልም። ታዲያ ፍቃዱን ከየት ማግኘት እችላለሁ? ጻፍ ማድረግ ግዛት፣ የአገር ግዛት ሚኒስቴር ቀረጥ፣ ማመልከቻ ጻፍ አድርገው ወደ አገር ግዛት ሚኒስቴር ቢሄዱና ለጸሐፊው ቢሰጧቸው ወዲያውኑ ቀረጡን አስከፍለው የፍቃድ ወረቀቱን ይሰጥዎታል። ይህን ነገር ዛሬ ከሰዓት በኋላ እፈጽማለሁ። አዳኝ፣ ጨካኝ፣ ስብርብር ማድረግ አዳኝ ከመሆኖ በፊት ማሰብ የሚያስፈልጎ በጣም ጨካኝና ሰውን ስብርብር የሚያደርጉ አውሬዎች መኖራቸውን ማወቅ ነው። ስብር ማድረግ እንደ ፈለጉት ስብር ያደርጉኛል፣ እንጂ ማደኔን አላቆምም። ለሁሉም ቢያስቡበት አይከፋም። ለምሳሌ ትልልቅ አውሬዎችን ከማደን ትንንሽ አውሬዎችን ማደን ይሻላል። እነዚህ ትንንሽ አውሬዎች የት ይገኛሉ? ኮረብታ ሳር መለቃቀም። እነሱ ጠዋት ጠዋት በየሜዳውና በየኮረብታው ላይ ሳራቸውን ሲለቃቅሙ ይገኛሉ። ይሁን ይሁን፣ ብችል የፈቃድ ወረቀቱን አውጥቼ አደኔን እጀምራለሁ። ፎርፍሎንስን ኢትዮጵያ ለአደን ምቹ አገር መሆኗን ከመምጣቴ በፊት ሰማ አድርጌ ነበር። አሁን ስለአደን በሰፊው ሊያስረድኙ ይችላሉ? ለመሆኑ የፈቃድ ወረቀት አለዎት? የፈቃድ ወረቀት ያስፈልጋል እንዴ? አዎ፣ ያስፈልጋል። በኢትዮጵያ ውስጥ ያለ ፈቃድ ወረቀት ማደን አይቻልም። ታዲያ ፍቃዱን ከየት ማግኘት እችላለሁ? ማመልከቻ ጻፍ አድርገው ወደ አገር ግዛት ሚኒስቴር ቢሄዱና ለጸሐፊ ቢሰጧቸው ወዲያውኑ ቀረጡን አስከፍለው የፍቃድ ወረቀቱን ይሰጥዎታል። ይህን ነገር ዛሬ ከሰዓት በኋላ እፈጽማለሁ። አዳኝ ከመሆኑ በፊት ማሰብ የሚያስፈልጉት በጣም ጨካኝና ሰውን ስብርብር የሚያደርጉ አውሬዎች መኖራቸውን ማወቅ ነው። እንደ ፈለጉ ስብር ያደርጉኛልን እንጂ ማደኔን አላቆምም። ለሁሉም ቢያስቡበት አይከፋም። ለምሳሌ ትልልቅ አውሬዎችን ከማደን ትንንሽ አውሬዎችን ማደን ይሻላል። እነዚህ ትንንሽ አውሬዎች የት ይገኛሉ? እነሱ ጠዋት ጠዋት በየሜዳውና በየኮረብታው ላይ ሳራቸውን ሲለቃቅሙ ይገኛሉ። ይሁን ብችል የፈቃድ ወረቀቱን አውጥቼ አደኔን እጀምራለሁ። ኢትዮጵያ ለአደን ምቹ አገር መሆኗን ከመምጣቴ በፊት ሰማ አድርጌ ነበር። አሁን ስላደን በሰፊው ሊያስረዱኝ ይችላሉ። ለመሆኑ የፈቃድ ወረቀት አለዎት? የፈቃድ ወረቀት ያስፈልጋል እንዴ? አዎ፣ ያስፈልጋል። በኢትዮጵያ ውስጥ ያለ ፍቃድ ወረቀት ማደን አይቻልም። ታዲያ ፍቃዱን ከየት ማግኘት እችላለሁ? ማመልከቻ ጻፍ አድርገው ወደ አገር ግዛት ሚኒስቴር ቢሄዱና ለጸሐፊው ቢሰጧቸው ወዲያውኑ ቀረጡን አስከፍለው የፍቃድ ወረቀቱን ይሰጥዎታል። ይህን ነገር ዛሬ ከሰዓት በኋላ እፈጽማለሁ። አዳኝ ከመሆኖ በፊት ማሰብ የሚያስፈልግዎት በጣም ጨካኝና ሰውን ስብብርብር የሚያደርጉ አውሬዎች መኖራቸውን ማወቅ ነው። እንደ ፈለጉት ስብር ያደርጉኛል እንጂ ማደኔን አላቆምም። ለሁሉም ቢያስቡበት አይከፋም። ለምሳሌ ትልልቅ አውሬዎችን ከማደን ትንንሽ አውሬዎችን ማደን ይቻላል። እነዚህ ትንንሽ አውሬዎች የት ይገኛሉ? እነሱ ጠዋት ጠዋት በየሜዳውና በየኮረብታው ላይ ሳራቸውን ሲለቃቅሙ ይገኛሉ። ይሁን ብችል የፍቃድ ወረቀቱን አውጥቻ አደኔን እጀምራለሁ። እንጨት እንጨት ልሰብር ስል እጄን ቆረጥኩት። ድንጋይ ድንጋዩን ልታነሳ ስትል ጀርባ ተጐዳ። ጭቃ መደንቀር። መኪናውን ልትነጂ ስትይ ጭቃ ውስጥ ተደነቀርሽ። መከላከል። ለአገሩ ሊከላከል ሲል ሞተ። ደብዳቤ። ልትጽፍ ስትል እርሳሷ ተሰበረ። ብረት የብረት ጠረጴዛ ልንገዛ ስንል የእንጨት ጠረጴዛ አየን። ሲኒማውን ልታዩ ስትሉ መብራቱ ጠፋ። ጡብ ቤት ሊሰሩ ሲሉ የጡብ ዋጋ ተወደደ። ትራንስፈር ሞደል ድሪል በወንበር ላይ ተቀመጠ። በወንበር ላይ እንደ መቀመጥ አለ። ወደ አገሩ ሄደ። ወደ አገሩ እንደ መሄድ አለ። ልብሴን አውልቄ ተኛሁ። ልብሴን እንደ ማውለቅ አድርጌ ተኛሁ። እናቷን ለማየት ሮጠች። እናቷን ለማየት እንደ መሮጥ አለች። ተማሪ ቤት ደርሰው መጡ። ተማሪ ቤት እንደ መድረስ ብለው መጡ። ልጃገረዷ አበባውን ለቃቀመች። ልጃገረዷ አበባውን እንደ መለቃቀም አደረገች። ሰውየው እርሳሱን ወረወረው። ሰውየው እርሳሱን እንደ መወርወር አደረገው። ልጅቷ መጽሐፍ አነበበች። ልጅቷ መጽሐፍ እንደ ማንበብ አደረገች። መኪናውን እንዲሰጠው አባቱን ለመነ። መኪናውን እንዲሰጠው አባቱን እንደመለመን አደረገ። ቤቱን አረንጓዴ ቀለም ቀባ። ቤቱን አረንጓዴ ቀለም እንደ መቀባት አደረገ። እጁን በሳሙና ታጠበ። እጁን በሳሙና እንደመታጠብ አደረገ። ሲጃራ ጨሰ። ሲጃራ እንደማጨስ አደረገ። ገንዘቡን ተቀበለ። ገንዘቡን እንደ መቀበል አደረገ። ነገሩን ዘነጋችው። ነገሩን እንደ መዘንጋት አደረገችው። ወንበሩ ላይ እንደ መቀመጥ ብሎ የተነሳ ማን ነው? ያስተማሪው ልጅ ነው። አንድ ነገር ቢመጣ አገርህን ለመከላከል ፈቃደኛ ነህ? አዎን፣ ፈቃደኛ ነኝ። ለሽርሽር ስትሄዱ ቤታችሁን የምጠብቅላችሁ ሰው አገኛችሁ? አዎ፣ አንድ ተማሪ ሊጠብቅልን ነው። ስኒውን የት አስቀመጥኸው? ለማ ዘንድ አስቀመጥሁት። የቡናውን ዛፍ ጭፍጭፍ ያደረገው ማን ነው? መንገድ ሠራተኞች ናቸው። ስለ ከብት ማርባት መጽሐፍ ውስጥ ተጠቀሰ? የለም ገና አልተጠቀሰም። ጋዜጣ ውስጥ የሰዎቹን ስም መጥቀስ ያስፈልጋል። አሁን መጥቀስ ያስፈልገናል። ለምን የሚኒስትሩን ንግግር ሰማ አድርጋችሁ አትሄዱም? አሁን ለመስማት ጊዜ የለንም። ያለ መኪና ወደ ጎጃም መሄድ ይቻላል? የለም፣ አይቻልም። ከእናንተ መካከል ያለ ጥሪ የመጣ ሰው አለ? አዎ፣ ሁለታችን አልተጠራንም። አሜሪካ ውስጥ ያለ ፈቃድ አድን ማደን ይቻላል? የለም፣ ያለ ፈቃድ ማደን አይቻልም። አገር ግዛት ሚኒስቴር ውስጥ የሚሠራ ወንድም አለህ? አዎ፣ እዚያ የሚሰራ ወንድም አለኝ። ከደሞዝህ ቀረጥ ስንት ትከፍላለህ? አስር ብር እከፍላለሁ። ሠራተኞች ከፍ ያለ ቀረጥ ይከፍላሉ። አሁን ቀረጡ በጣም ከፍተኛ ነው። ከኔ ጋር ላደን የሚሄድ ጥሩ አዳኝ ታውቃለህ? አዝናለሁ፣ የማውቀው ጥሩ አዳኝ የለም። አቶ ዮሐንስ መንገዱ ዳር ቆሞ ምን ይሰራል? ካቶ ከበደ ጋር ስለተቃጠረ እሱን ይጠብቃል። ኮረብታው ላይ ሳር የሚለቃቀሙት ፍየሎች ያንተ ናቸው? የለም፣ እኔ አይደሉም። ከብቶች ይህን የት ሳር ታበላቸዋለህ? ወንዙ ዳር ነው። የሴትየዋ የሥራ አያያዝ በጣም አስደሳች ነው። አዎ ምንም አይል በሚመጣው ዓመት የመሬት ዋጋ ቢቀንስ መሬት ገዝተህ ቤት መስራት ትፈልጋለህ? አዎ በጣም እፈልጋለሁ። አዲስ አበባ ውስጥ የቤት ዋጋ መርከስና መወደዱን እንዴት ላውቅ እችላለሁ? ከተማ ውስጥ የምታውቀው ሰው እንዳለ እሱን በደብዳቤ ጠይቀው። አጥር ግቢያችው ውስጥ የነበረችውን አሮጌ መኪና ማን ወሰዳት? ባለቤቴ ወስዳ ጋራጅ ተወቻት። ለአሽከርህ ደሞዙን ከፈልከው? የለም፣ አልከፈልሁትም። ወደፊት የቤት ኪራ መወደዱንና ለመወደዱን ታውቃለህ? የለም፣ እንዴት ላውቀው ይችላለሁ? የቤቱን ወለል በሰም አስወለወልኸው? የለም፣ ገና አላስወለወልሁትም። የቤቱን ምንጣፍ ሊለውጡልኝ ይችላሉ? አዎ፣ አዲስ ምንጣፍ አስገባለዎታለሁ። ቁም ሳጥኑ የተሠራ ከእንጨት ነው ወይስ ከብረት? ከእንጨት የተሰራ ነው። የቤቱ ግድግዳ የተሠራ ከእንጨት ነው ወይስ ከድንጋይ? የለም፣ ከጡብ ነው። እንግሊዝኛ ቋንቋ ለመማር የት ትምህርት ቤት መሄድ ጥሩ ነው? እንግሊዝ አገር በጣም ጥሩ ነው። ቤቱ ከጥንቱ አሁን አላማረም? አዎ፣ በጣም አምሯል። ግቢያችን ውስጥ መኪና ማቆም ክልክል ነው? አዎ ክልክል ነው። አሮጌውን ቤት ለቆ አዲሱ ቤት መቼ ይገባል? ከአንድ ሳምንት በኋላ አዲሱ ቤት ይገባል። ቤቱ መለቀቁን ከሰማችሁ ቆይታችኋል? አዎ ከሰማን ቆይተናል። እዚህ የመጣህ ሀገሩን ለማየት ነው? አገሩን ለማየት ብቻ ሳይሆን ትምህርትም ለመማር ነው። በሩን የሰበርከው ልትከፍት ስትል ነው? አዎ ልከፍት ስል ነው። የእንጨቱን አልጋ ያገኘኸው የብረት አልጋ ልትፈልግ ስትል ነው? አዎ የብረት አልጋ ልፈልግ ስል ነው። ለማ የሄደው ምሳል ሊሰጡት ሲሉ ነው። አዎ ሊሰጡት ሲሉ ነው። ጠላ የሰጣችሁት ራቱን ሊበላ ሲል ነው። የለም ከዚያ በፊት ነው። ለማ የደወለልህ ራት ልትበላ ስትል ነው? አው ራት ልበላ ስል ነው። እግሯን የቆረጠችው ዛፍ ልትቆርጥ ስትል ነው? አዎ እንጨት ልትቆርጥ ስትል ነው። መኪናቸውን ጭቃ ውስጥ የደነቀሩት ሊነዱ ሲሉ ነው? አዎ ሊነዱ ሲሉ ነው። ወገባቸውን የጎዱት ድንጋዩን ሊያነሱ ሲሉ ነው። አዎ ድንጋዩን ሊያነሱ ሲሉ ነው። የመኪናቸው ጎማ እየፈነዳው ጡብ ሊያመጡ ሲሉ ነው። አዎ ጡብ ሊያመጡ ሲሉ ነው። ናራቲቭ ድርሰት። ትናንት የተናገርከውን ዛሬ ተንትኜ ልናገረው አልችልም። መተንተን። ከበደና ወዳጁ በመንገድ ላይ ተላለፉ። መተላለፍ። አቶ ከበደ በሕግ ተላላፊነት አሰሩ። ከፈለ ተማሪው ሊቀጣ ነው። መቀጣት ሕግን የሚያልፍ ሰው ሁሉ ከፍ ያለ መቀጫ ይቀጣል። አንድ ሰው ኢትዮጵያ ውስጥ ለማደን ቢፈልግ ማደን የሚፈልጋቸውን አውሬዎች ስምና አይነት እንዲሁም ቁጥር በመተንተን አንድ ማመልከቻ ጽፎ ወደ አገር ግዛት ሚኒስቴር ይዞ መሄድ አለበት። ከዚያም ጉዳዩን ከሚመለከተው ባለስልጣን ዘንድ የፍቃድ ወረቀት ማስወጣት አለበት። ይህ ሰው በጠየቀው መሠረት የፍቃዱ ወረቀት ሲዘጋጅለት የተወሰነውን ቀረጥ ከፍሎ መውሰድ ይችላል። ከዚያ ጊዜ ጀምሮ ኢትዮጵያ ውስጥ የትም እየተዘዋወረ የተመኛቸውን አውሬዎች ማደን ይችላል። ነገር ግን ከተወሰነው ቁጥር በላይ ወይም ያልተፈቀደለትን አውሬ ገድሎ ቢገኝ በሕግ ተላላፊነት ተከሶ ፍርድ ቤት ቀርቦ የፍቃድ ወረቀቱን ከማጣቱን በላይ መቀጫ ይቀጣል። ስለዚህ አንድ ሰው ኢትዮጵያ ውስጥ ለማደን ሲፈልግ ፍቃድ ማስወጣት ብቻ ሳይሆን ከተወሰነው አልፎ እንዳያድን መጠንቀቅ ግዴታ ይሆንበታል። ጥያቄዎች። አንድ ሰው የፍቃድ ወረቀት ለማግኘት የት መሄድ አለበት? በደብዳቤው ውስጥ ምን ነገር መግለጽ አለበት? ያነኑን ፍቃድ ወረቀት ሲያወጣ ምን መክፈል አለበት? እርስዎ ኢትዮጵያ ቢሄዱ ምን አይነት አውሬዎች ማደን ይፈልጋሉ? አሜሪካ ውስጥ ላደን የሚሆኑ ብዙ አይነት አውሬዎች አሉ። ለመሆኑ ለሥጋ የሚሆኑትን አውሬዎች ብቻ ማደን ይፈልጋሉ ወይስ ሌሎችንም ያድናሉ? አንድ አዳኝ ፈቃድ ካወጣ በኋላ ለማደንየት ይሄዳል? አዳኙ ያልተፈቀደለትን አውሬ ገድሎ ቢገኝ ምን ነገር ይደርስበታል? ብዙ አዳኞች በአሜሪካ ውስጥ ይገኛሉ። እርስዎ አዳኝ ነዎት? This is the end of unit 48.